ድነሳ ለንደን ዛሬ እንዴት ነው? እንዲያው ዞር ዞር ብለህ ነበር? አይ እንደ እንግዲህ ከተማው ያው ምንም ነገር እንዳልተፈጠረ አይነት የቋሚ የስራውን ህዝቡ እየሰራ ነው። አገልግሎት ሰጪ ድርጅቶችም ሁሉም በሙሉ ስራቸውን ይዘዋል። ግን ያው በፓርላማው አጠገብና ትላንትና አደጋውን የፈጠረው ሰው እየነዳ ያለፈበት ዌስት ሚኒስተር ብሪጅ ወይም ዌስት ሚኒስተር ድልድይ የሚባለው አካባቢ በሙሉ እንደተዘጋ ነው። ለማንኛውም ትራፊክ በዚያ ቦታ አይንቀሳቀስም አሁንም አሁን እያወራን ተከፈተ፣ የሚል ነገር ሰማሁኝ። ዌስት ሚኒስተር ብሪጅ ገና በደንብ አልተከፈተም። የተወሰነች ክፍል ብቻ ነች የሚንቀሳቀስ የተደረገው። ስለ ገዳው ማንነት የታወቀ ነገር አለ? የዛው የብሪታንያ ተወላጅ ነው ተብሏል። ብሪታንያዊ ዜግነት ያለው ነው ተብሏል። ከዚህ በላይ የሚታወቅ ነገር አለ? አሁን ቅድም እንግዲህ ፖሊስ በሰጠው መግለጫ፣ እስካሁን ድረስ ጠቅላይ ሚኒስትሯን በሰጡት መግለጫ የሰውየውን ስምን አልገለጹም። ስሙ ገና አልተገለጸም። ምክንያቱም ፖሊስ አንዳንድ ክትትሎችን፣ ምርመራዎችን እያደረገ ነው። ግን ምንድን ነው ያው የቤተሰቦቹ ከሌላ ሀገር የመጡና እዚሁ እንግሊዝ አገር ተወልዶ ያደገ መሆኑን ብቻ ነው ፖሊስ ከሰጠው መግለጫ ከጠቅላይ ሚኒስትሩም ልንረዳ አይቻል ነው። ከዚህ አደጋ በኋላ ምናልባት እንዲያው ለንደን አካባቢ ይሁን በሌላው የብሪታንያ ከተማ የሚደረገው ቁጥጥርና የሰዎች ዝውውር ይቀየር ይሆን? ምንም አይቀየርም። ነገር ግን ምንድን ነው ሁኔታው ትንሽ በእንግሊዝ ሀገር አሁን ምናልባት ካለፈው ወር ጀምሮ ከፍተኛ ጥንቃቄ እንዲደረግ ፖሊስም ሁሉም ማስጠንቀቂያ እየሰጡ ነው። ምክንያቱም ብዙ ሁኔታዎችን እየተከታተሉ ብዙ ሽብርተኞችንም በተናጠል እየያዙ ነበር፣ ግን ያው በሚዲያ እንዳይገለጽ ትንሽ ተወስ ተከልክሎ ነበር እና አደጋው አሁንም ቢሆን ይቀጥላል ብለው ነው የሚያምኑት። ምክንያቱም አሁን በቡድን ሳይሆን በተናጠል ስለሆነ አንድን ሰው ደግሞ ራሴን ገላለሁ፣ ራሴን አፈነዳለሁ ካለ ምንም ማቆም እንደማይችሉ ስለሚያውቁት በእነዚያን ደግሞ ሰዎች በተነሳ የሌላውን ሕዝብ በሙሉ በጥርጣሬ መፈተሽ ምን ማለቱ ሌላ ችግር ስለሚፈጥር ያው በተለመደው የስለላ ድርጅታቸው ብቻ እንግዲህ ወደፊት ሊፈጠሩ የሚችለ አደጋዎች ለመከላከል ከማድረግ በስተቀር ሌላ የሚያደርጉት ነገር አይኖርም። በትናንቱ አደጋ የሞቱት ሰዎች እና የቆሰሉ ሰዎች ቁጥር ያው ዜና መገናኛ ዘዴዎች እንደገለጹት ነው። አራት ሞተዋል ነው የተባለው፣ ጨምሮ ይሆን እስካሁን ድረስ አራት ሰዎች ነው የሞቱት ከ አራቱ መካከል እንግዲህ ያው አደጋውን የፈጠረው ነው አራተኛው ሰው ማለት ነው ሶስት ናቸው የተገደሉት አንደኛው ያው የፖሊስ ነው በጩቤ ተወግቶ የሞተው ሁለተኛዋ ደግሞ የሁለተኛ ደረጃ ትምህርት ቤት አስተማሪ የነበረች የስፔን ተወላጅ ናት እዚሁ እንግሊዝ ሀገር ነዋሪ ሆስፒታል ውስጥ ትላንት እንግዲህ ለህክምና ከተወሰዱት ሰላሳ ስድስት አርባ ሰው ነው የቆሰለው ግን ሰላሳ ስድስት ሰዎች ነበሩ ወደ ሆስፒታል የተወሰዱት ከእነሱ መካከል ሀያ ዘጠኙ ከሐኪም ቤት ወጥተዋል። ከፍተኛ አደጋ ስለደረሰባቸው እዚያው ሆስፒታል እስካሁን የቀሩት ሰባት ሰዎች ናቸው። ከእነሱ መካከል እንግዲህ ሊሞትም የሚችል ይኖራል። እንግዲህ ወደፊት የሚታይ ሁኔታ ነው። በጣም አመሰግናለሁ ድልነሳ ጌታ ነህ ለሰጠህን አስተያየት።